አሜሪካ ድምጽ ሬዲዮ ጣቢያ ነው። በ19 በ22ና እና በ5 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፈው ዝግጅታችን አሁን ተጀመረ። ተቃዋሚዎች የህዝቦች ህብረት ለነፃነትና ለዲሞክራሲ የተሰኘ አዲስ ቡድን መሰረቱ። እኛ ከማንኛውም ድርጅት የመስራት ፍላጎት አለን። አብረን ግን ለመስራት የሚያስችሉን መሰረታዊ የሆኑ የህዝቦች መብትን ሊያከብሩ ከሚችሉ ድርጅቶች ጋር ነው። ስለዚህ መነሻ ነጥባችን ማንኛውም ድርጅት የራስን ዕድል በራስ የመወሰን መብት የሚለውን የሚያከብር መሆን ያለበት፣ ይህንን ከሚያከብር ማንኛውም ድርጅት ጋር ግን ለመስራት ዝግጁ ነው። ትብብሩ ከአምስቱ የአንዱ ማለትም የኦሮሞ ነጻ አውጪ ግንባር የሥራ አስፈጻሚ ኮሚቴ አባል አቶ ቶሌራ አዳባ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን። እንደምናመሻቸው አድማጮቻችን የዛሬ ሰኞ ጥቅምት 15 ቀን 2008 ዓ ም አስተናጋጆቻችሁን ያዳኝ ፍሳዬና እኔም አዲሱ አበበንም በሁለተኛው አጋማሽ መደበኛዎቹ ስፖርትና ጤና ተዘጋጅተዋል። ቀደም ብሎ ግን ማላዊ እስር ቤቶች ስለሚገኙ ኢትዮጵያውያን የተዘጋጀ አንድ ቅንብር ይቀርባል። አሁን ዜና እናቀርባለን። አምስት የኢትዮጵያ ተቃዋሚዎች የህብረት የህዝቦች ህብረት ለነፃነትና ለዲሞክራሲ የሚል ቡድን መመስረታቸው ተነገረ። ተቃዋሚዎቹ ህብረቱን የመሰረቱት ባለፈው ሐሙስና አርብ ኖርዌይ ኦስሎ ውስጥ ባካሄዱት ስብሰባ መሆኑን የጋራ መግለጫቸው አመልክተዋል። አምስቱ ተቃዋሚ ቡድኖች የቤንሻንጉል ህዝብ ነጻ አውጪ ንቅናቄ፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የኦገዴን ብሔራዊ ነጻ አውጪ ግንባር የኦሮሞ ነጻነት ግንባርና የሲዳማ ብሔራዊ ነጻ አውጪ ግንባር መሆናቸውን በመግለጫው ላይ ተመልክቷል። ተቃዋሚዎቹ በመግለጫቸው አዲሱ ህብረት ጨቋኝ ያሉትን የጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ መንግስት ለመለወጥና ለኢትዮጵያ ህዝቦች የሽግግር ስርዓት ለመመስረት ያስችላል ይላሉ። መግለጫው ለኢትዮጵያ ህዝብ የትብብር ጥሪ ማቅረቡም ተመልክቷል። አድማጮች፣ ዝርዝሩን ከዜናው በኋላ በሚቀርበው አብይ ርዕስ እናሰማለን። የታንዘኒያ የምርጫ ባለስልጣኖች የትላንቱን ፕሬዝዳንታዊና ዲሞክራሲያዊ ምርጫ ቀዳሚ ውጤት ዛሬ እንደሚያስታውቅ ገልጸዋል። ለረጅም ጊዜ ሀገሪቱን ሲገዛ የቆየው ፓርቲ የሀገሪቱን እድገት ደረጃ እንዲያፋጥንና እየጨመረ የሄደውን ከፍተኛ የድህነት ብዛትን ለመቀነስ የሚቻልበት መንገድ እንዲቀይስ ጫና ሲደረግበት ቆይቷል። የተቃዋሚ ፓርቲዎች ጥምረት ጠቅላይ ሚኒስትር የነበሩትን ኤድዋርድ ላዎሳን ለፕሬዝዳንትነት እንዲወዳደሩ በማቅረብ በገዢው ፓርቲ ላይ ተግዳሮት ደቅኗል። በሀገራችን ሰላም ስላለ ታንዛኒያውያን በምርጫው ድምጻቸውን እንዲሰጡ መክራለሁ። በሀገራቸው ታሪክ ለመስራት የሚችሉበት አንዱ ይህ ብቻ ነውና፣ ሰላምና መረጋጋት ስላለ ታሪክ እንድንሰራ እርዱን ሲሉ ላዎሳ ጥሪ አቅርበዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጂል ግሪክ ትላንት በዳሬ ሰላም የምርጫ ጣቢያዎች ተዘዋውራ ከተመለከተች በኋላ በመዲናይቱ የታየው የምርጫ ሂደት ሰላማዊ ነበር ብላለች። ግጭትና መነሳሳት ሳይታይበት በጥሩ ሁኔታ የተካሄደ እንደሚመስልም ጠቁማለች። የምርጫውን ሂደት እየተከታተለ የሚገኘው ሌላ የአሜሪካ ድምፅ ሬዲዮ ጋዜጠኛ ቪንሰንት ማኮሪም የምርጫ ካርድ እጥረት ከሚታይባቸው አንዳንድ የምርጫ ጣቢያዎች በስተቀር በተለይም በዋና ከተማዋ ዳሬ ሰላም ያለንከን በሰላም እንደተካሄደ ገልጿል። እንደ ማንኛውም የምርጫ ሂደት እዚህም እዚያም ጥቃቅን ችግሮች ነበሩ። በአንዳንድ ቦታዎች የምርጫ ካርድ በጊዜ ባለመድረሱ የድምፅ አሰጣጡ ሂደት ዘግይቶ ነበር። ረጃጅም ሰልፎች ነበሩ። አንዳንዶቹም ወደ ሌላ የምርጫ ጣቢያዎች ለመሄድ ተገደዋል። አንዳንድ የምርጫ ጣቢያዎች ደግሞ የመራጮች ስም ዝርዝር የተመዘገበበት ሰነድ ስላልተገኘ እስከሚጣራ ሲጠበቁ ታይቷል። ከነዚህ ውጭ ግን ምርጫው በአብዛኛው ሰላማዊ ነበር ለማለት ይቻላል። ከ140 በላይ የሚሆኑ ዓለም አቀፍ የምርጫ ታዛቢዎች የትላንቱን ፕሬዚዳንታዊና የምክር ቤታዊ ምርጫ ሂደትን ለመከታተል በሀገሪቱ ተገኝተዋል። ኮንጎ ሪፐብሊክ ውስጥ ትናንት በተካሄደው ውሳኔ ህዝብ፣ ብዙ ሰዎች ባለመገኘታቸው አሸነፊ ያለው ሲሉ አንድ የተቃዋሚዎች መሪ ተናገሩ። ሬፈረንደሙ ወይም ውሳኔ ህዝቡ የተካሄደው ፕሬዚዳንት ዴኒስ ሳሶንግ ወይስሆኑ በስልጣን ላይ ለማቆየት በመሆኑ ህገወጥ ነው ስለሆነም ከቤታቸው አትውጡ የሚለውን የተቃዋሚዎች ጥሪ ህዝቡ ተቀብሏል ይላሉ የዲሞክራሲያዊ አንድነትና የሪፑብሊክ ፓርቲው ፕሬዚዳንት ጋይ ኪንፎሲያ ሮማኤን። የ71 ዓመት ዕድሜ አዛውንት የሆኑት ንጌሶ በ36 ዓመታት ጊዜ ውስጥ በአብዛኛው በተለያዩ የሥልጣን እርከኖች ሀገሪቱን ሲገዙ ቆይተዋል። በወቅቱ የሀገሪቱ ሕግ መሰረት በምርጫ ለመወዳደር የሚፈቅደው የዕድሜ ጣሪያ ሰባ በመሆኑ አሁን ሊወዳደሩ አይችሉም ነበር። ሆኖም ለሶስተኛ ጊዜ በስልጣን ላይ ለመቆየት ለመወዳደር እንዲችሉ ህገ መንግስቱን ለመለወጥ ውሳኔ ህዝብ እንዲካሄድ አድርገዋል። የስልጣን ጊዜያቸውን ለማራዘም ከሞከሩ የአፍሪካ መሪዎች አንዱ ናቸው። ስዌሶ አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሰሜን አፍጋኒስታን ዛሬ በደረሰ ከባድ ርዕደ መሬት ከ150 በላይ የሚሆኑ ሰዎች በሀገሪቱና በጎረቤት ሀገር ፓኪስታን ተገድለዋል። ሂንዱ ኩሽ በተባለ በቀላሉ በማይደረስበት ተራራ የደረሰው ርዕደ መሬት መለኪያ በሰባት ነጥብ አምስት እንደተመዘገበ የዩናይትድ ስቴትስ ጥናት አመልክቷል። በከባድ የተመታው ሃይበር ፖርተንካው የተባለው የፓኪስታን ሰሜን ምስራቅ ክፍለ ሀገር እንደሆነ ተዘግበዋል። ቢያንስ 123 ሰዎች ተገድለው ከ950 በላይ እንደቆሰሉ ታውቋል። የፓኪስታን ወታደራዊ ኃላፊ ጀነራል ራሂል ሸሪፍ ለክልሉ የመድህን ዕቃዎችን ለማከፋፈል ወታደራችንና ሄሊኮፕተሮችን እያስተባበሩ ነው። አፍጋኒስታን ውስጥ 28 ሰዎች እንደሞቱ ተዘግበዋል። ሆኖም ብዛቱ ከፍ ሊል እንደሚችል የሀገሪቱ ባለሥልጣን ጠቁመዋል። ለህዝብ ተጠሪ የሆነ ኦፊሴላዊ መንግስት በሌለባት የመን የጎሳ መዋቅሮች አገሪቱን እያስተዳደሩ ነው። የመብት ተቆርቋሪ ድርጅቶች እንደሚሉት ግን እነዚሁ ባህላዊ አስተዳዳሪዎች በአገሪቱ የሚካሄደውን የእርስ በስ ጦርነት እያባባሱ ሲሆን፣ ለሚደርሰው የሰብአዊ ቀውስም ተጠያቂ ለመሆን ብቁ አይደሉም። ከግብፅ ዋና ከተማ ካይሮ ሂዘር መርዶክ ከየመን መዲና ደግሞ ሳና ማለት ነው አልሚግዳድ ማጅህ ላይ ያጠናቀሩትን ትዝታ በላቸው ታቀርባለች። የመን ከፍተኛ የእርስ በርስ ጦርነት ውስጥ ትገኛለች። የውጭ መንግስታት ተቀናቃኝ ኃይሎችን እየረዱ፣ በየለቱ ከየአቅጣጫው የአየር ድብደባ ይወርድባታል። ሆኖም በጦርነቱ የየመንን ህዝብ የሚመራው መንግስት ወይም የውጭ ኃይሎች ሳይሆኑ የጎሳ መሪዎች ናቸው። ብዙ ሰዎች ለጊዜውም ብቸኛው ሊሰራ የሚችል መዋቅር ያላቸው እነዚሁ ባህላዊ የጎሳ ቡድኖች ናቸው ይላሉ። ሆኖም በሰንአ የዳረሰላም ሰብዓዊ መብት ቡድን መሪ አብዱራህማን አልማራዋኒ የጎሳ መሪዎቹ ኃላፊነት ብዙ ችግር ያለበት ነው ይላሉ። የጎሳ መሪ ተከታዮች አብዛኛውን ጊዜ ለመሪዎቻቸው ጽኑ ታማኞች ናቸው። ይህም መንግሥትና የውጭ ሀገሮችም የጎሳ መሪዎቹን እንዲያከብሩ አስገዳጅ ይሆናል። በዚህም ምክንያት ተዋጊዎችን መመልመል ቀላል ነው። ይህም በሌላ በኩል በጎሳ መሪዎቹ መካከል ያለው ልዩነት እያሰፋ የሕዝቡንም ስቃይ ቀጣይ የሚያደርግ ነው ይላሉ የሰብአዊ መብት ተሟጋቹ ቡድን መሪ አብዱልባሲት አልማሻዊ የየመን ምክር ቤት ህብረት አባልና ና በሰናአ የመንግስት ሰብአዊ መብት ጠባቂ ድርጅት መሪ ናቸው። የመን ለዘመናት የሲቪል ማህበራት እንዲመሰረቱ ከመጣር ይልቅ የጎሳ መሪዎችን ማደራጀት ትደግፍ ስለነበር አሁን የደረሰውን የሰብአዊ ቀውስ ለመከላከል አልተዘጋጀችም። እርዳታ ለማድረግ የሚጥሩ ድርጅቶችም በጣም ጥቂቶች ናቸው ይላሉ። የመናውያን ከፍተኛ አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው፣ በተለይም ግማሽ ሚሊዮን የሚሆኑ ህጻናት በተመጣጠነ ምግብ እጦት እየተሰቃዩ መሆኑን ባለፈው ሳምንት የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ልዩ ተወካይ የመን በየቀኑ የደ ደማችና ከተማቿም እየፈራረሱ ናቸው ማለታቸው ተዘግቧል። በደቡባዊ ምስራቅ ቱርክ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ህዋስ ላይ ዛሬ በተካሄደ ወረራ ሁለት ቱርካውያን ፖሊሶችና ሰባት አማጽያን እንደተገደሉ ታውቋል። የወረራው አላማ በሶሪያ ድንበር የሰፈሩትን ጽንፈኛ አማጽያን መምታት ነው። የዛሬው ውጊያ በአብዛኛው የተካሄደው ዲያደብር በተባለችው የኩርዶች ከተማ ሲሆን ፖሊሶች በበርካታ መኖሪያ ቤቶች ላይ ወረራዎች አካሂደዋል። የጸጥታ ባለሥልጣኖች እንደሚሉት አምስት ፖሊሶች ሲቆስሉ 12 አማጽያን ተማርከዋል። የቱርክ ባለሥልጣኖች በያዝነው ወር ቀደም ሲል በአንካራ ከ100 በላይ የሚሆኑ ሰዎች ላለቁበት ጥንድ ያጥፍቶ ጠፊዎች ጥቃት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን ተጠያቂ ያደርጋሉ። አድማጮች ዜናችን ሲል ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሰኞ ጥቅምት 12 12 ነው፣ 15 ጥቅምት 2008 ዓ ም ምሽት ፕሮግራም ነው። ማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገር ለመመለስ አይኦኤም ማለትም ዓለም አቀፉ የፍልሰተኞች ድርጅት እርዳታ እየጠየቀ ነው። አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ መንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር ተባብረን ለመስራት እየሞከርን ያሉ ነው። እነዚህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ በአለም አቀፍ የፈላሾች ድርጅት አይኦኤም የደቡባዊ አፍሪካ ክልላዊ ቢሮ ኤክስፐርት አቶ ይጥና ጌታቸው በሁለተኛው አጋማሽ ውይይት ይቀርባል። አሁን ወደ መጽሔቱ ትንታኔ እናልፋለን። ቀዳሚው የዕለቱ አብይ ርዕስ ነው። አድማጮች ከዜናው እንደሰማችሁት አምስት የኢትዮጵያ ተቃዋሚ ቡድኖች ኦስሎ ኖርዌይ ውስጥ ባለፈው ሐሙስና አርብ ባካሄደው ስብሰባ ኢትዮጵያ ውስጥ ለውጥ ለማምጣት ያስችላል ያሉትንና የህዝቦች ህብረት ለነጻነትና ለዲሞክራሲ ሲሉ የሰየሙትን ህብረት መፍጠራቸውን በጋራ ያወጡት መግለጫ አመልክቷል። ቡድኖቹ ቤንሻንጉል ህዝብ ነጻ አውጪ ንቅናቄ፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ ነጻነት ግንባርና የሲዳማ ብሔራዊ ነጻ አውጭ ግንባር ናቸው። በተቃዋሚዎቹ መግለጫ መሰረት አዲሱ ህብረት ጨቋኝ የሚሉትን የጠቅላይ ሚኒስትር ኃይለማርያም ደሳለኝን መንግስት ለመለወጥና ለኢትዮጵያ ህዝቦችም የሽግግር ስርዓት ለመመስረት ነው። አቶ ቶሌራ አደባ በኦስሎ ስብሰባ ላይ የተገኙ የኦሮሞ ነጻ አውጭ ግንባር የስራ አስፈጻሚ ኮሚቴ አባል ናቸው። ሰሎሞን ክፍሌ በስልክ ያነጋግሯቸዋል። የህብረቱን አላማ በማስረዳት ነው የሚጀምሩት አምስቱ ድርጅቶች መካከል የተፈጠረው ህብረት በኢትዮጵያ ውስጥ ያለውን በህዝቦች ላይ የሚደርሰውን አስከፊ ጭቆናና በደል አስወግዶ ህዝቦች መብታቸው ተከብሮ በነጻነት እና ያለምንም ፍርሃት በሰላም እንዲኖሩ ማድረግ ነው። መዋቅራችሁስ ምን ይሆን? መዋቅራችን እንግዲህ ይህ ህብረት ከተፈረመ በኋላ ከፍተኛ የድርጅቶቹ የአመራር አባላት ተሰባስበው ይህ ስራ እንዴት እንደሚከናወን እና ተግባራዊ እንደሚሆን የራሳቸውን እንትን ይዘረጋሉ ማለት ነው፣ የአሰራር መዋቅር። ህብረት ከፈጠራችሁት አምስቱ ድርጅቶች መካከል ደግሞ አንዳንዶቻችሁ ለመገንጠል ሌሎች ደግሞ ለሙሉ መብት እንታገላለን የሚሉ ናቸው እና ሁለቱን ዓላማ አስታርቆ እንዴት ነው በጋራ መስራት የሚቻለው? ችግሩ የመገንጠል እና ያለ መገንጠል ጥያቄ አይደለም። በኢትዮጵያ ህዝቦች ላይ እየደረሰ ያለውን በደል እንዴት ማስወገድ እንችላለን ነው። ለዚህ ችግር ዋናው መሰረታዊ መፍትሔ ነው ብለን አምስቶቻችንም ድርጅቶች የምናምነው የህዝቦቻችን ራስን እድል በራስ የመወሰን መብት ሲከበር ብቻ ነው ነው የምንለው። ስለዚህ የሚያራርቀንም ሆነ የሚያነሳርከን ነጥብ በመካከላችን የለም። ሁላችንም በአንድነት የመብት እስከ ያለምንም ገደብ መከበር አለበት የምን ነው። ስለዚህ አብረን በምንሰራበት ጊዜ ከተቻለን በህብረት ወይንም ደግሞ አንድነት ፈጥረንም የምንኖርበትን ሁኔታ እያመቻቸን ነው የምንሄደው። ካልተቻለ ደግሞ ህዝቦች ለህዝቦች ይቀርባል የራሳቸውን መብት ለማስከበር የሚሰጡትን ውሳኔ እንቀበላለን ማለት ነው። በወቅቱ መንግስት ውርደት፣ ስቃይና ጭቆና ደርሶባቸዋል ላላችሁት የኢትዮጵያ ህዝቦችም የትብብር ጥሪ አቅርባችኋል። ምን የሚል ነው? እኛ እንግዲህ ይህ ችግር በተወሰኑ የኢትዮጵያ ህዝቦች ላይ ብቻ ሳይሆን በሁሉም የኢትዮጵያ ህዝቦች ላይ እየደረሰ ያለ ነው። ይህ ችግር በደሉም ሁሉ እያስቸገረ፣ እያሰቃየ፣ እየበደለ መሆኑ ግልጽ ነው። ስለዚህ ይህንን መንግስት ህዝቦች ከጫንቃቸው ላይ ሊያወርዱ የሚችሉት ተባብረው ሲታገሉ ብቻ ነው። ስለዚህ የዚህ አይነት ትብብር ሲነሳ ህዝቦች ከኋላው ካልተሰለፉ የዚህ መንግስት ዕድሜ መራዘሙ አይቀርም። ስለዚህ ህዝቦች በተለይም ደግሞ አምስቱ ድርጅቶች እንወክላቸዋለን ያሉ ህዝቦች ከዚህ ትብብር ጋር በመተባበር ኃይላቸውን አቅማቸውን አስተባብረው የበለጠ እንዲጠናከርና ዓላማው እንዲሳካ ሁላቸውን አስተዋጽኦ እንዲያደርጉ ነው ጥሪያቸው። ድርጅቶችንም ይመለከታል ለምሳሌ በቅርቡ የተቋቋመውን አርበኞች ግንቦት ሰባት እኛ ከማንኛውም ድርጅት ጋር የመስራት ፍላጎት አለን። አብረን ግን ለመስራት የሚያስችሉን መሰረታዊ የሆኑ የህዝቦች መብትን ሊያከብሩ ከሚችሉ ድርጅቶች ጋር ነው። ስለዚህ መነሻ ነጥባችን ማንኛውም ድርጅት የራስን ዕድል በራስ የመወሰን መብት የሚለውን የሚያከብር መሆን ያለበት። ይህንን ከሚያከብር ማንኛውም ድርጅት ጋር ግን ለመስራት ዝግጁ ነው። ትብብሩ አቶ ቶሌራ አዳባ የኦሮሞ ነጻ አውጭ ግንባር የስራ አስፈጻሚ ኮሚቴ አባል ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮቻችን፣ ይህን ተቃዋሚዎች የፈጠሩትን ህብረት በተመለከተ ከኢትዮጵያ መንግስት የምናገኘውን አስተያየት ጠይቀን ለማቅረብ እንሞክራለን። ሌላው የመጽሔት ዘገባ ደግሞ ወደ ሱዳን የሚወስደን ይሆናል። አዲስ አበባ ላይ እየተወያዩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች ዋና ከተማዋ ጁባ ላይ በሚሰፍረው የፖሊስ ኃይል ቁጥር ተስማምተዋል። በዚህ መሰረት ተቃዋሚዎቹ ባለፈው መስከረም በመንግስትና ራሳቸውን የቀድሞ ታሳሪዎች ብለው በሚጠሩት ሚኒስትሮች የተፈረመውን ሰነድ ዛሬ አጽድቀዋል። የተለያዩ ተቋማትን ለመጠበቅ በሚሰሩት አምስት ሺህ ወታደሮች ስብጥር ላይ ግን ገና ተጨማሪ ውይይት እንደሚያደርጉ ነው የተስማሙት እስክንድር ፍሬው ዝርዝሩን ዘግቧል። ሊቀመንበራቸው ዶክተር ሪያክ ማቻር ወደ ሁለት ዓመታት ከተጠጋ ጊዜ በኋላ ዳግም ወደ ጁባ መጓዝ ይችሉ ዘንድ የደቡብ ሱዳን ተቃዋሚዎች አስተማማኝ ሁኔታ ፈልገዋል። ባለፈው ነሐሴ ከተፈረመው የሰላም ስምምነት ነጥቦች አንዱም ይሄው የጁባ ከተማ የጸጥታ መዋቅር ጉዳይ ነው። እናም በደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት ሲመሰረት የተቃዋሚዎቹ መሪ ዶክተር ሪያክ ማቻርም ተቀዳሚ ምክትል ፕሬዝዳንት ሲሆኑ የጁባ የጸጥታ መዋቅር እንዴት ይሆን የሚለው ሲያወያይ ቆይቷል። በዚህ መሰረት ከመንግስትና ከተቃዋሚዎች በእኩል ቁጥር የተውጣጣ ሶስት ሺህ የተቀናጀ የፖሊስ ኃይል እንዲኖር ሁለቱ ወገኖች ተስማምተዋል። ወታደራዊ ተቋማትንና መጋዘኖችን የሚጠብቁ አምስት ሺህ ወታደራዊ ዘቦች ከመንግስት ብቻ እንዲመደቡ የሚለውን ግን ተቃዋሚዎቹ አልተቀበሉትም። ይህም ሆኖ መንግስትና የቀድሞ ታሳሪዎች ባለፈው መስከረም በፈረሙበት የአፈጻጸም የስምምነት ሰነድ ላይ ተቃዋሚዎቹም ዛሬ ፊርማቸውን አኑረዋል። ስምምነቱን የፈረም ነው አምስት ሺዎቹ ወታደሮች ከእኛና ከመንግስት በእኩል እንዲውጣጡ ያቀረብነው ጥያቄ እንደሚታይ ማረጋገጫ ስላገኘን ነው ሲሉ የተቃዋሚዎቹ ቃል አቀባይ ዊልያም ዳግ ለቪኤ ተናግረዋል። አሁን በእኛ በኩል ስምምነቱን ፈርመናል አሁን ንግግሩ መሆን ያለበት በመንግሥትና ኢጋድ ፕላስ በተሰኘው አደራዳሪ ቡድን መሃል ነው የስምምነቱን ቃለ ጉባኤ ፈርሙ ብለው ባዘዙን መሠረት ፈርመናል አሁን የእኛ ጥያቄ በጁባ የሚሰፍረው ማንኛውም ኃይል ከሁለታችንም እኩል ይዋጣ የሚለው ሐሳብን ይቀበሉታል ወይ የሚለውን ነው በዚህ ከተስማሙ እንረዳቸዋለን ጥሩ ነው ምክንያቱም የሕዝባችን ሥቃይ እንዲያበቃ እንፈልጋለን ሁለቱ ወገኖች በሚገባ የተስማሙበት ነጥብ በጁባ የሚሰፍረው የተቀናጀ የፖሊስ ኃይል ቁጥር ብቻ ነው። በፕሬዝዳንቱና በተቀዳሚ ምክትል ፕሬዝዳንቱ ጠባቂዎች፣ እንደዚሁም የብሔራዊ ጸጥታና የአስተዳደር በሚል በሚውጣጣው ኃይል ቁጥር ላይም ከስምምነት አልደረሱም። ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን የተቃዋሚዎቹ ጥያቄዎች ውይይት እንደሚደረግባቸው አረጋግጠዋል። ኤስፒኤልኤ አሁን በተቃውሞ ጎራ ያለው ኤስፒኤልኤም ኤስፒኤልኤ፣ ቃለ ጉባኤውን ፈርመዋል። የተገኙት ወገኖች ሁሉም ምዕራፍ ሁለት ተብሎ በሚጠራው የስምምነቱ ክፍል ባሉትና በተጠቀሱት ጉዳዮች ላይ ወዲያውኑ ውይይት ለመቀጠል ተስማምተዋል። ሁሉም ጉዳዮች እስኪታዩ ድረስ የተለያዩ ተቋማትን ለመጠበቅ በጁባ የሚሰፍሩት አምስት ሺህ ወታደሮች ከመንግስት ብቻ ስለመሆናቸውና ይሄም ተቃዋሚዎቹን ስላለማስደሰቱ የተጠየቁት ዋነኛው አደራዳሪ ከመግባባት እንደሚደረስ ተስፋቸውን ገልጸዋል። የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትር ባሺር ባንዲም የእርሳቸው ወገን ከተቃዋሚዎቹ ጋር ከጋራ መግባባት ላይ ለመድረስ ዝግጁ መሆኑን አንጸባርቀዋል። በተቃዋሚዎቹ የተነሱ አሳሳቢ የስምምነቱ ወይም የቃለ ጉባኤው ክፍሎች እንዳሉ ተገልጿል። ከዋነኛ አደራዳሪዎቹ እንደሰማችሁት እኛ ባለን መልካም አመለካከት መሰረት ያሳሰቧቸው ነጥቦች ምን እንደሆኑ እንዴትም እንደምንፈታቸው ቁጭ ብለን እንነጋገራለን። እነዚህ በጸጥታው ዘርፍ ባሉ የቴክኒክ ቡድኖቻችን የሚፈቱ ጉዳዮች ናቸው። በጁባና በሌሎች ከተሞች ባሉ የጸጥታ ጉዳዮች ላይ መስማማት ለአጠቃላይ ስምምነቱ መተግበር ወሳኝ መሆኑ የአደራዳሪዎቹና የዓለም አቀፍ አጋሮች እምነት ነው። ከተቀሳቀሰ ወደ ሁለት ዓመት በተጠጋው የደቡብ ሱዳን ግጭት በአስር ሺዎች የሚቆጠሩ ሞተዋል። በሚሊዮኖች የሚቆጠሩም በሀገር ውስጥና ወደ ጎረቤት ሀገራት ተፈናቅለዋል። በአዲስ አበባ እየተካሄደ ያለው የደቡብ ሱዳን የሰላም ውይይት ሰሞኑንም እንደሚቀጥል ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የዲሞክራሲያዊት ኮንጎ ሪፐብሊክ መንግስት በሀገሪቱ ወደፊት ለሚካሄዱ ምርጫዎች ለመዘጋጀት ተጨባጭ እርምጃዎች እንዲወስድ በሀገሪቱ ጉብኝት ላይ ያሉ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት አሳሰቡ። የሀገሪቱን ግጭቶች ለመፍታት የተባበሩት መንግስታት ድርጅት ተልእኮ በሚያደርገው ጥረት እንዲተባበርም አክለው ተማጽነዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሲቪላዊ ጸጥታ የዲሞክራሲና የሰብአዊ መብቶች ረዳት ሚኒስትር የሆኑት ሳራ ሴዋውል የኮንጎን ሕገ መንግስታዊ ሂደቶች የሚያደናቅፉ ጣጣ ያገኛቸዋል ሲሉ አስጠንቅቀዋል። ሲወል ከትናንት ወዲያ ቅዳሜ ምስራቅ ኮንጎ ጎማ ውስጥ ለጋዜጠኞች ማብራሪያ ሰጥተዋል። የቪኦኤው ኒክ ሎንግ ተከታትሎታል። ቆንጅት ታዬ ታቀርባለች። ረዳት ሚኒስትር ሴራ ሲዎል አንድ ሳምንት የፈጀው የኮንጎ ጉብኝታቸው በሁለት ቁልፍ ጉዳዮች ላይ እያተኮረ እንደነበረ ነው የገለጹት። አንደኛው ምርጫዎችን የሚመለከት ሲሆን ሁለተኛው የሀገሪቱ የጦር ሰራዊትና በዚያ ያለው የተባበሩት መንግስታት ድርጅት ተልዕኮ ሞኑስኮ ትብብር ጉዳይ ነው። የመራጭ ምዝገባውንና በምርጫው ወቅት የጸጥታ ጥበቃውን የሚያረጋግጡ እርምጃዎችን መውሰድ አስፈላጊ መሆኑን የጠቆሙት የአሜሪካዋ ዲፕሎማት ምርጫዎቹ በሚካሄዱበት የጊዜ ሰሌዳ ጉዳይ ላይ ከአንድ ስምምነት መድረስ ይገባል ብለዋል። ምርጫን የተመለከቱ ችግሮች በውይይት እንዲፈቱም ተማጽነዋል። እንደኛ እምነት የህገ መንግስቱ መርሆች እንዲከበሩ የስልጣን ሽግግርም በሰላማዊ መንገድ እንዲከናወን ከወገናዊነት ነጻ በሆነ መድረክ መወያየት ያስፈልጋል። ከአሁን ቀደም መንግስቱ ውይይት እናድርግ ሲል ያደረገውን ጥሪ ተቃዋሚ ፓርቲዎች የጥሪው አላማ ፕሬዚዳንት ጆሴፍ ካቢላ ህገ መንግስቱ ከሚፈቅድላቸው ሁለት የስልጣን ዘመን አልፈው ስልጣን ላይ እንዲቆዩ ስምምነት ላይ እንዲደርስ ለማድረግ ነው በማለት ፈቃደኛ ሳይሆኑ ቀርተዋል። ይልቁንም ዓለም አቀፍ አካል የሚሸመግለው በምርጫዎች ላይ ያተኮረ ውይይት ይከፈትልን ሲሉ ተቃዋሚ ፓርቲዎች መጠየቃቸው አይዘነጋም። ዩናይትድ ስቴትስ የኮንጎን የምርጫ ሂደት ለመደገፍ ሃያ አምስት ሚሊዮን ዶላር መመደቧን ከፍተኛዋ ዲፕሎማት ተናግረዋል። The United States has been fully committed to moving the electoral process forward. ዩናይትድ ስቴትስ የምርጫው ሂደት ወደፊት እንዲራመድ በሙሉ ቁርጠኝነት እየሰራች ነው። በጣም የሚያሳዝነው ተጨማሪ ገንዘብ እንዳንመድብ የመራጭ ምዝገባውን መጀመርና ምርጫውን እውን የሚያደርጉ ተጨባጭ እርምጃዎች መውሰድ ያለባቸው ተቋማት ሂደቱን ያለማቋረጥ እያጓተቱት መሆናቸው ነው። የዝግጅቱ መጓደል ሆን ተብሎ የሚደረግ ነው ብለው እንደሚያምኑ ነው ዲፕሎማቷ የገለጹት። የፕሬዝደንታዊ ስልጣን ዘመን ገደቦችን ለመጣስ የሚደረጉ ሙከራዎችን በተመለከተ ሲናገሩም፣ በቅርቡ በቡሩንዲ እና በኮንጎ ብራዛቪል የተፈጠሩት ሁኔታዎች የሚያሳዩት የሕዝብን ፍላጎት አለመቀበል ምን ያህል አለመረጋጋትን ሊያመጣ እንደሚችል የሚያሳይ ነው ብለዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትሯ አክለው ሀገራቸው የአውሮፓ ኅብረት እንዳደረገ ሁሉ ቡሩንዲ ውስጥ ብጥብጥ የሚቀሰቅሱ ወገኖች ላይ የጉዞ ማዕቀብ በቅርቡ ልትወስን ትችላለች ሲሉም አስጠንቅቀዋል። ህገ መንግስታዊ ሂደቶችን የሚጥሱ ወገኖች ድርጊታቸው አጸፋ ጣጣ የሚያመጣባቸው መሆኑን ለማሳመን ከሚረዱ መንገዶች አንዱ ይህ ነው። ጸጥታን በተመለከተ ደግሞ የኮንጎ መንግስትና የተባበሩት መንግስታት ድርጅቱ ተልኮ ሞኑስኮ ምስራቅ ኮንጎ ውስጥ በታጣቂዎች ላይ የሚያካሂዱትን የጋራ ዘመቻ እንዲቀጥሉ አሳስበው ምርጫው የመንግስቱ ነው ብለዋል። ታጣቂዎቹ ቡድኖች እንቅስቃሴያቸውን መቀጠላቸውን በሚመለከት ዋናው ችግር መንግስቱ ከሙኒስኮ ጋር በጋራ እርምጃ መውሰድን በተመለከተ የያዘው የፖለቲካ አቋም ነው። የዩናይትድ ስቴትሷ ከፍተኛ ዲፕሎማት በኮንጎ ጉብኝታቸው አሁንም በእስር ላይ ስለሚገኙት አፍቃሪ ዲሞክራሲ መሪዎች ለመንግስቱ ባለስልጣናት እንዳነሱባቸው አስታውቀዋል። መንግስቱ የሚያምኑበትን ሀሳብ በሰላማዊ መንገድ የሚገልጹ ሰዎችን ከማሳደድ እንዲቆጠብና በሰላማዊ መንገድ ሀሳብን መግለጽንና የወንጀል ተግባርን እያደበላለቀ ማሳሳቱን እንዲያቆም አሳስበናል ብለዋል። ባለፈው ሳምንት የአውሮፓ ሕብረት ከፍተኛ ወኪል ፍሬዴሪክ ሞግሬኒ የአውሮፓ ህብረትና የኢትዮጵያን ግንኙነት አርባኛ ኢዮቤልዩ ለማክበር በአዲስ አበባ ተገኝተው ነበር። ፍሬዴሪክ ሞግሪኒ በጉብኝታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ከውጭ ጉዳይ ሚኒስቴር ሚኒስትር ቴዎድሮስ አድሓኖም እና ከአፍሪካ ህብረት ሊቀመንበር ዶክተር እንኮሳዛና ድላሚና ዙማ ጋር ተገናኝተው በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም በሴቶች ስልጠናና የስራ እድሎችን መፍጠር በተመለከተ ተወያይተዋል። ይህንን ጥረት ለመደገፍ ከጎበኟቸው ቦታዎች አንዱ የራስ አደር ሴቶች ድርጅት ራሴድ ይባላል። ሳሌም ሰለሞን የራስ አደር ሴት ድርጅት ዳይሬክተር ጽጌ ኃይሌን አነጋግራ ያቀረበችው ዝርዝር ቀጥሎ ይቀርባል። የአውሮፓ ህብረት ከፍተኛ ወኪል ፌደሪካ ሞገሪኒ ባለፈው ሳምንት ኢትዮጵያን ጎብኝተው ነበር። ጉብኝታቸው የአውሮፓ ህብረትንና የኢትዮጵያን ግንኙነት አርባኛ ኢዮቤልዩ አስመልክቶ ሲሆን በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ጉባኤ ላይ ህብረቱ ከአፍሪካና ከኢትዮጵያ ጋር በተለያዩ መስኮች ያለውን ትብብር ለማዳበር እንደሚችል ተናግረዋል። በተለይም በኢኮኖሚ በማዋለ ንዋይ የዓለም አቀፍ የአካባቢ ጥበቃና የአየር ንብረት ለውጥ እና ከአፍሪካ ወደ አውሮፓ የሚያምሩ ፍልሰተኞች በሚመለከት ሀሳባቸውን ገልጸዋል። እነዚህ ጉዳዮች ህብረቱ ከአፍሪካ ጋር በመስራት ለማሻሻል እንደሚጥርም ተናግረዋል። ሴቶችን በማሰልጠንና የስራ እድሎችን በመፍጠር በተመለከተ እንዲህ ይላሉ ሞገሪኒ። እንደ ወጣት አውሮፓዊ ይህ አዲስ ትውልድ ለአፍሪካ ያለው አስተያየት ካለፈው የቀኝ ግዛት ታሪክ ነጻ የሆነ መጪውን በተግባራዊና ኃላፊነት በሚሰማው መንገድ መመልከት የሚፈልግ ነው። የእናንተ ወጣቶች ብርታታችሁ እንደሆኑ፣ የእኛም እንደዛ ናቸው። በተጨማሪም ሴቶቻችሁ ብርታታችሁ እንደሆኑ፣ በአውሮፓ የሚገኙ ሴቶችም ብርታታችን ናቸው። ይህን ደግሞ የሴቶች መብት በአፍሪካ እድገት ማዕከል እንዲገኝ ባደረጉት ዋና ጸሐፊ ዙማ ፊት ስናገር ትልቅ ኩራት ይሰማኛል። ይህንን ጥረት ለመደገፍ ሞገሪኒ ከጎበኙት ቦታ አንዱ የራስ አደር ሴቶች ድርጅት ወይም ራሴድ ይባላል። ራሴድ የበጎ አድራጎት ድርጅት ሲሆን በዝቅተኛ ገቢ ያሉ ሴቶችን በኢኮኖሚ የማብቃት ስራ ላይ የተሰማራ ድርጅት ነው። የድርጅቱ ዳይሬክተር ጽጌ ኃይሌ ድርጅቱ ከተቋቋመ ጀምሮ እስካሁን ብዙ ሴቶችን ለመርዳት ጥረት እያደረገ መሆኑን ሲገልጹ እንዲህ ይላሉ። ከተቋቋመ ጊዜ ጀምሮ በአስራ ዘጠኝ ዘጠና አመተ ምህረት በኢትዮጵያ አቆጣጠር ነው የተቋቋመው ከወደ ሰላሳ ሁለት ሺህ ሴቶች ያህል ደርሰናል አዲስ አበባ ውስጥ። ከዛ ደግሞ ከሌሎች ጋራ በመሰማራት ከአስራ ስምንት ሺህ በላይ ሰዎችን በማሰልጠን ማለት በንግድ ክህሎት፣ በህይወት ክህሎት፣ የሊደርሺፕ የመሳሰለው በማሰልጠን ደርሰናል። አዲስ አበባ ውስጥ ከስልጠና ባሻገር ስልጠና በተለያዩ መስኮች ነው። ከዛ ባሻገር የገንዘብ የቁጠባና ብድር አገልግሎት እንዲያገኙ እናደርጋለን። ይሄን ይሄን ነው የምንሰራው። እንግዲህ ዋናው በኢኮኖሚ ራሳቸው እንዲችሉ ማድረግ ነው። በአሁኑ ጊዜ ወደ አስራ አምስት ሺህ የሚደርሱ ሴቶች ያሉ ንቁ ተሳታፊ የሆኑ በስልሳ ስድስት፣ ስልሳ አምስት ማህበራት ይዝ ገንዘብ ቁጠባና ብድር ማህበራት አዎ። ንቁ ተሳታፊ ማለት ምን ማለት ነው? አሁን ለምሳሌ ንቁ ተሳታፊ ማለት እየቆጠቡ ብድር እየወሰዱ ንግዳቸውን የሚያካሄዱ ማለት ነው። አሁን በቅርብ ጊዜ የአውሮፓ ህብረት መጥተው ነበር እና ወደ እናንተ የምን ሊያደርጉ እንደመጡ ቢገልጹልኝ። እሺ፣ እንግዲህ የዛሬ ሁለት ዓመት ገደማ ከሳውዲ አረቢያ ወደ መቶ ስልሳ ሶስት ሺህ የሚደርሱ ኢትዮጵያውያን ከሀገር እንዲወጡ እንደተደረገ ይታወቃል። እና እነሱም ያው ሀገር ውስጥ ተመልሰው በመንግስትም ሌሎችም ድርጅቶች ተመልሰው እንዲቀላቀሉ የማድረግ ስራ ሰርተዋል። እና ከነዚህ ድርጅቶች መካከል አንዱ የዓለም ስራ ድርጅት ነው። እና የዓለም ስራ ድርጅት የእኛን ድርጅት በመደገፍ የዛሬ አመት አካባቢ አንድ ፕሮጀክት አዲስ አበባ ውስጥ ላሉ እንድንሰራ ተስማማን እና ገንዘቡ የተገኘው ከአውሮፓ ሕብረት ነው። ይኸው ምንድን ነው ወደ አንድ ሺህ የሚደርሱ ተመላሾችን በንግድና በህይወት ክህሎት እንድናሰለጥንና የንግድ ልማት አገልግሎት እንድንሰጣቸው ነበረ። እንግዲህ በዛ አካባቢ ነው ስራችን እና አንድ ሺህ ሰዎችን ከአስሩም ክፍለ ከተሞች እንትን ብለን መዝግበን አሁን ደውም አንድ ሺህ ያሉ አንድ ሺህ ሁለት መቶ ደርሰዋል። አሰለጥናቸው ስልጠና የንግድ ክህሎት መሰረታዊ የንግድ ክህሎት እና መሰረታዊ የህይወት ክህሎት በሚል እንዲሁም የንግድ ልማት አገልግሎት ማለት ምክር አገልግሎት አካባቢ የሚሰሩበት ቦታ እየሄዱ እዚህም ድርጅታችንም ድረስ እየመጡ ያሉበትን ሁኔታ በመፈተሽ ምክር አገልግሎት የመስጠት ስንሰራ ቆይተናል። እንዲሁም ውድድሮችን በማካሄድ ሮል ሞዴል የሚሆኑትን ማውጣት፣ አሸናፊ የሚሆኑትን ለማትጊያ ማለት ነው ሽልማት መስጠት ፕሮግራሞች እናካሄዳለን። እንግዲህ ገንዘቡ ከአውሮፓ ኅብረት የመጣ ስለነበረ ምክትል ፕሬዚዳንቷ ይህንን ፕሮጀክት ውጤቱን ለማየት ነው የመጡት እና በእለቱ ፕሮግራም ያደረግነው ምንድን ነው? ውጤታማ የሆኑ ንግዶችን የሚያራምዱ በቡድን የተደራጁ እና እንዲሁም በግለሰብ ያሉ ከዝህኛ ካሰለጠናቸው ውስጥ አውጥተን የሽልማት ስረ ስርዓት ነበረን። እንዲሁም ደግሞ በተጨማሪ ሌሎቹም የተሰማሩበትን ንግድ ለማሳየት ምርታቸውን ይዘው ግቢያችን ውስጥ እንደ ኤግዚቢሽን ነገር አድርገው ነበረ። ግለሰቧ የመጡት በጣም ለአጭር ጊዜ ነው። በአንድ ቀን ውስጥ ነው። ብዙ ፕሮግራም ነበራቸው። እኛ ጋርም የቆዩት ወደ አንድ ሰዓት ያህል ነበረ እና ይህንን አይተው እሳቸውም ተመላሾቹን ከተመላሾቹ መካከል ተመርጠውላቸው ማለት እንዲያናግሯቸው እሱ ነበሩ ዋና ፍላጎታቸው። አናግረዋል። ያናገሯቸውን ሁኔታቸውን ያሉበትን ሁኔታና በስደት በነበሩበት ጊዜ የነበራቸው የገጠሟቸውን ፈታኝ ሁኔታዎች እንዲነግሯቸው ጠይቀዋቸው እነሱን አዋርሰዋቸዋል። የድርጅቱ ዳይሬክተር ጽጌ ኃይሌ የአውሮፓ ህብረትና የኢትዮጵያ ግንኙነት አርባኛ ኢዮቤልዩ ለማክበር በሂልተን ሆቴል የኮክቴል ግብዣ በተደረገበት አጋጣሚ እንደተገኙ ከገለጹ በኋላ ኢትዮጵያና የአውሮፓ ህብረት መሪዎች በተለያዩ ርዕሶች ላይ ተወያይተው መግባባት ላይ እንደደረሱ ገልጸዋል። የፍልሰተኞች ጉዳይ ከርዕሶቹ አንዱ መሆኑም አስረድተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ33 ላይ ደርሰና ሁለተኛውን ክፍል እንጀምራለን። ኢትዮጵያውያን ፍልሰተኞች በማላዊ እስር ቤቶች። ወደ ደቡብ አፍሪቃ ለመዝለቅ ህገወጥ በሆነ መንገድ ማላዊ የገቡ ናቸው የተባሉ ኢትዮጵያውያን በተለያዩ የማላዊ እስር ቤቶች ይገኛሉ። ይሁንና የቅጣት ጊዜያቸውን ጨርሰው ከእስር ያልተፈቱ ኢትዮጵያውያን ቁጥር የትየሌሌ ነው። የዚህ ምክንያት ደግሞ ወደ አገራቸው ለመላክ የትራንስፖርት ወጪ የሚሸፍን ባለመገኘቱ እንደሆነ ይነገራል። አዲሱ አበበ ጉዳዩን በዝርዝር ያቀረበበት ዘገባ እነሆ። ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩኤስኤአይኤም ማለት ዓለም አቀፍ የፍልሰተኞች ማህበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል። ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው። በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን። በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ አምስት መቶ ዶላርስ ያስፈልጋል ነው። አምስት መቶ ዶላርስ ከስደተኞች የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤም ኃላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ አቶ ይጥና ማላዊን ጨምሮ የደቡባዊ አፍሪካን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ህገ ወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው በቅድሚያ አመሰግናለሁ። አቶ የጥናውን አቶ የጥና ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው? አስቸጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት፣ በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከአስራ ስምንት ዓመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን። ገንዘቡ ለምን ነው ያስፈልገው? ትራንስፖርቶቻቸውን ለመሸፈን። እርግጥ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ትኬቶቹን የሚያቀርበው፣ ግን በነገረው ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር፣ የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያውያን መሆናቸውን ካረጋገጡልን በትራንስፖርት በኩል አይኦኤም ወጪውን ይሸፍናል ብለው ነበረ። መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው። የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ። እርግጥ ነው ብዙ ገንዘብ የለንም፣ ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቭንስ። እና አቶ ወይጥና ለዚህ ምን ይላሉ? እኔ እንደማየው ከሆነ ስቲቨን የእኛ የአይን ማላዊ ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም። ምን አይነት መረጃ ነው እንዲኖረው የሚጠበቀው? ግን በወቅቱ የነበረው እስከ ሴፕቴምበር ሰላሳ ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር ሰላሳ ነው እና ከሴፕቴምበር ሰላሳ ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኖረው አይኖረው እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው። ይሄ ነው ያለው ችግር። ግን እኔ ጥያቄ አቶ ወጥና አምስት መቶ ዶላር ስክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም? እነኚህ ኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው። ለእያንዳንዱ ሰው ለምን አይከፍልም ታዲያ? በገባው ቃል መሰረት አይኦኤም አይሬን በወቅቱ በተባለው መሰረት ሙሉ በሙሉ እነ በሶስት መቶ ሰማኒያ ሰባት ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም። ገንዘብ ሳይኖረው ነው ቃል የገባው እንበል ምን አልገባኝም። በዚህ ቃል በወቅቱ ቃል በተገባበት ጊዜ በትክክለኛ መረጃ ላይ ተመስርቶ የተገባ ቃል መስሎ አይታየኝም። እኔ አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለመነጋገር የነበረን ገንዘብ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም። በእርግጥ ቁጥሩ ተቀያይሯል። መጀመሪያ ስንጀምር ሀያ ያህል አሉ ተብሎ ነበር የጀመርነው ቀስ እያለ ሲያድግ ሲያድግ መቶ ዘጠና ሁለት ሁለት መቶ እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካዩአቸው በኋላ ነው በእርግጠኛነት ሶስት መቶ ሰማንያ ሰባት እንዳሉ ማወቅ የተቻለው። በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል ማለት በማን መጨረሻ ላይ ያለ በወቅቱ ይሄ መግለጫ በሚሰጥበት ጊዜ ለሁሉም ገንዘብ አለን የሚለው ትክክለኛ አይደለም። ያ ትክክል አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል፣ ሁሉንም ለማውጣት ይችላል የሚል አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ኢትዮጵያውያን በሙሉ ምን ያህል እንደሆኑ ከታወቀ በኋላ እና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም። ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው። ግለሰቦቹ እንዲከፍሉት አልተጠየቀም። ይሄ እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐርሄድ በነፍስ ወከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ አምጡ፣ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም። በፍጹም የለም። ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ለሰዎቹ ወደ ሀገር ሊመለሱ አይችሉም። የትኬታችሁ ካልተከፈለ አዎ፣ ትራንስፖርቶቻቸው ምንም ሆነ ምንም እነሱንመለስ እነሱን ሀገር ቤት ለመውሰድ ወደ ሀገር ለመመለስ ወጪ አስፈልገዋል። ስምንት መቶ ነበር፣ አምስት መቶ ተባለ። የአምስት መቶ በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዛ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቅኩም። አይኦኤም ግን ከዚህ ቀደም የገባውን ቃል እርስዎ እንዳሉት ያለማስተዋል የተደረገ ነው፣ ያለንን በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርስዎ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሔ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሔ ይኖረው ይፋጠን ይሆናል ብዬ አምናለሁ። ሙሉ በሙሉ ጊዜያችንን እሱ ላይ ሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የበጀት ጥረታችንን ለመሸፈን እና ሰዎቹን ለመመለስ በዚህ ምክንያት ነው አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ መንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር ተባብረን ለመስራት የሞከርን ያሉ ነው። እኛ ለመመለስ የእነኝህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ ገንዘብን በተመለከተ አቶ የጥና፣ እዚህ አሜሪካ የሚገኛን ምግባረ ሰናይ ድርጅት አለ በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው አስር ሺህ ዶላርስ እንደሰጠ አንዱ ተጠሪ ገልጠውልኛል። አሁን ለጊዜው ይሄ መረጃ የለኝም። ማለት የምችለው አሁን የቀሩንን ወደ ሁለት መቶ ሰማንያ አምስት የሚሆኑ ሰዎች ለመመለስ እጅግ ቢያንስ ወደ መቶ ሀምሳ ሺህ ዶላር አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር፣ ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው። በቅርቡ ለውጥ እናያለን ብለን ነው የምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም፣ ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ። ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር። ወደ ሊሉንግዌ ስልኩ አልተነሳልኝም። ነገሩን ግን አንተወውም። ከተሰኞ እንሞክራቸዋለን። የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ በአድ አገር ሲቀሩ ዝም ስለማይል ከጉዳዩ ጋር ቀረቤታም ስላላቸው፣ ከዚህ ቀደምም ጥሩ ትብብር ስላደረጉልን ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በረህን አገኘዋቸው። አቶ አንዳርጎ፣ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው። በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ። ከኤምባሲያችን አንድ ሰው ከኢሚግሬሽን ሁለት ሰው ሶስት ሰው ወደ ቦታው ሂደው የማጣራቱ ስራ ሰርተው የሶስት መቶ ሰማኒያ ሰባት አካባቢ ሴፋሴ ሰርተው ለአይ ኦ ኤም ነው አስረከው የመጡት። እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ እየቦታውን እናስተላልጋለን ያሉ፣ መጀመሪያ ግን እኛ እንችላለን፣ አቅሙ አለን፣ ወደ ሀገር ቤት ዲፖርት እናደርጋለን ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት። እንግዲህ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ መጀመሪያ 800 ዶላርስ ነበር የተባለው። በኋላ በስምምነት ወደ 500 ዝቅ አለ ተባለና አምስት መቶ ቀርቶ እንግዲህ ምንም አይኖረውም መቼም ስደተኛ እንደሚያቆታቱ እንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናውቃለን። ምናልባት እንደው በመንግስት በኩል ነፃ አገልግሎት ቢሰጥ ይሄንን ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደርጉ አዎ ይኸውልህ አቶ አዲሱ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል። አሁን አምስት መቶ ዶላር ትከፍላላችሁ፣ ወደ ሀገሬ ትመለሰላችሁ የሚል አስተሳሰብ በመንግስትም የለም። እንደዚህ አይነት አቅጣጫም የለም። ማነህን ያለው ታዲያ አዎ፣ አሁን አሁን መያዝ ያለበት እዚህ አይ ምንም ነገር እንደሌላቸው በሂማን ትራፊከሮች ተታለው እንደመጡ፣ እዛ እስር ቤት ደግሞ ብዙ ከኢትዮጵያውያን ብቻ እኳ አይደሉም። በዛ በስደት ላይ የተገኙት እዚያ ማላዊ። ስለዚህ አሁን ምንድን ነው ከዚህ በፊት እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራሶች ዜጎቹ ወደ ሀገር ቤት በመመለስ ላይ እንደነበር ታውቃለህ። አሁንም በተለያዩ ቦታ ወደ ሀገር ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ ሀገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል እንትን ማስተሳሰብም የለኝም እኔ ከየት የመጣ ይሄ ጥያቄ ታዲያ? ይሄ መረጃ ስላለ ነው ጥያቄውን ያቀ ያመጣው ባለቤቱ ያውቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይዘ ይሄ ይሄ ችግር አይኤም ለእነዚህን ሰዎች ይዞ ገንዘብ ማፈላለጊያ ነው ያደረጋቸው። ሌላ ስራ ነው እየሰራባቸው ያለው። አሁን እኛ ለመንግስት አሳውቀናል። መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው። ወደ አገር ቤት የሚመለሱበት ሁኔታ ኤምባሲውም እያመቻቸ ነው። መንግስትም ሁኔታውን አስረድተናል፣ ታውቋል። አሁን በቀጣይ እርምጃ እንወስዳለን። ወደ ሀገር ቤት እንዲመለሱ ማድረግ ማለት ነው። አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ። ለአሁኑ ሰላም አዎ በነገራችን ላይ አንድ ነገር ግልጽ ላድርግ። ይህ ዝግጅት ላለፈው አርብ የተቀነባበረ ነበረ። አርብ ደግሞ ምናልባት እዚህ የሚላቸው አድማጮቻችን የቴክኒክ ችግር በመኖሩ ፕሮግራሙ ሳይተላለፍ ቀረ። ለዚህ ነው አርብ እለት ከተሰኙ አቀርባለሁ ያልኩት። ዛሬም አየር መንገድ ለመደወል ሞክሬ ነበረ፣ አልቻልኩም። ይሁንና ነገሩ ዛሬም ያለ በመሆኑ ችግሩም ገና ስላልተቃለለ ነገ ተነገወዲያ ከመንግስትም ከአየር መንገድም ከሌሎችም አካሎች ከአይኦኤምም ኢትዮጵያውያኑን የተመለከተ ነገር ፈልገን ለማቅረብ እንሞክራለን። እዛ ያሉ እስር ላይ ያሉ በተለይ ቅጣታቸውን ጨርሰው ወህኒ ያሉ ኢትዮጵያውያን ለምን ወጥተው ወደ ሀገር መሄድ እንዳልቻሉ ሰፋ ያለ ነገር ለማቅረብ እንሞክራለን ተከታትለን ሄደ ሄደ

i Randa watoh, karanda ፓሪስ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በነገራችን ላይ ቀደም ሲል ጤና ፕሮግራም ዛሬ እንደሚኖር ገልጬ ነበረ። ካለን ጊዜ አኳያ ግን ጤና ለዛሬ አይቀርብም። ባለፈው ሳምንት ተጀምሮ ነበር የአእምሮ ጤና ቀንና ሳምንት፣ በተለይ በአእምሮ ጤና ችግርን የተመለከተ ክፍል አንድ ተላልፈው ክፍል ሁለት ነበር ዛሬ። በሚቀጥለው ሳምንት እንመለከተዋለን። አሁን ሰሎሞን ክፍል እያዘጋጀ የሚያቀርበው ሳምንታዊ የስፖርት ፕሮግራም ነው። ሲሳይ ለማና ጉሉሜ ቶሎሳ በፍራንክፈርት ማራቶን በሁለቱም ጾታ በማሸነፍ የመጀመሪያዎቹ የኢትዮጵያ አትሌቶች ሆኑ። በቬኒስ ማራቶን ደግሞ የሴቶቹን እህቴ ብዙአየሁ በአንደኝነት አጠናቃለች። እንደ ምናመሽታችሁልኛል የተከበራችሁ አድማጮቼ፣ የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። እንደተገለጸው በትላንቱ የፍራንክፈርት ማራቶን በሁለቱም ጾታዎች ድል በመቀዳጀት የመጀመሪያዎቹ የኢትዮጵያ አትሌቶች የሆኑት በወንዶቹ ሲሳይልማ፣ በሴቶቹ ጉሉሜ ቶሎሳ ናቸው። በወንዶቹ መካከል የተካሄደውን እልህ አስጨራሽ ፉክክር ብናይ 42ኛው ኪሎ ሜትር ውስጥ ሲገቡ የቀሩት ሦስት ብቻ ነበሩ። ሆኖም ሲሳይልማ ኬንያውያኑን ላሚሩቶንና አልፈርስ ላጋትን ጥሎ በማለፍ በ2 ሰዓት 06 ደቂቃ ከ26 ሴኮንድ በአንደኝነት ፈጸመ። ሲሳይ የራሱን ፈጣን ጊዜ ትላንት በ40 ሴኮንድ አሻሽሎ፣ የሴቶቹ አጨራረስ አስደናቂ ተብሎ ተመዝግቧል። ጉሉሜ ቶሎሳ ሌላዪቱን የሀገሯን አትሌት ድንቅነሽ መካሽን እጅግ በጣም በተቀራረበ ጊዜ ተተኩሳ ያሸነፈቻት በ22312 ሴኮንድ ነው የራሷን ፈጣን ጊዜ ያሻሻለችበት። ይሁን እንጂ ታዲያ ከሁለተኛዋ ከድንቅነሽ ጋር የተሰጣት ሰዓት ተመሳሳይ ነው እኩል 22312 ፖዲየሙን በሦስተኝነት ጨርሳ የተጋራችውም የኢትዮጵያ አትሌት ናት ኮሬን ጄሌላ ትባላለች ጥሩ ልምምድ አድርጌ ስለነበር ከቀዳሚዎቹ ሦስቱ አንዷ እሆናለሁ እንጂ በአሸናፊነት አጠናቀቃለሁ የሚል ግምት አልነበረኝም ብላለች ጉሉሜ ቶሎሳ የወንዶቹን ኬንያዊው ጁልየስ ቼፕኮኒ የሴቶቹን ኢትዮጵያዊቷ እህቴ ብዙ አየው ያሸነፉበትን የቬኒስ ማራቶንን ይቀጥለን። ሰላሳኛውን የቬኒስ ማራቶን በሁለት ሰዓት 11 ደቂቃ ከ08 ሴኮንድ በሆነ ጊዜ በአንደኝነት ጨርሶ የገባው ኬንያዊው ጁልየስ ቼፕኮኒ ሌሎቹን ሁለቱን የአገሩ ኑሯጮች ሮበርት እንዲዋንና ኢማኑዌል ሲኩኩን አስከትሎ ነው። 35 35ኛው ኪሎ ሜትር ላይ እንዲዋ ከቀሪዎቹ 13 ሴኮንድ ልዩነት ፈጥሮ ታይቷል። በዚያው ፍጥነቱ ቀጥሎ ነው በአንደኝነት ሊያጠናቀቅ የቻለው። በ2012 ባርሴሎና እንዲሁም በ2014 ታይፒ ላይ ካሸነፍኩ ወዲህ በማራቶን ድል ስቀዳጅ የዛሬው ሦስተኛ የመሆኑ ነው። ስድስት ወንድሞችና ሁለት እህቶች አሉኝ። በዛሬው ውድድር ላይ ያደረግሁት ፍጥነት እየቀነሰ በመጣ ጊዜ መፈትለክን ነው ብሏል። ሮበርት ዲዋ ለጋዜጠኞች ሲናገር በሴቶቹ የቬኒስ ማራቶን በአንደኝነት የገባችው እህቴ ብዙ አየውናት ሁለቱም ማለት ዲዋና እህቴ ከዚህ ቀደም አስር ጊዜ በማራቶን ሲካፈሉ እህቴ ከአስሩ በስድስቱ አሸንፋለች። በጠቅላላው ስምንት ሺህ ሯጮች ተሳታፊ ሆነዋል በትላንቱ የቬኒስ ኢጣሊያ ማራቶን። አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ልውሰዳችሁ። ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ በመጨረሻ ማጣሪያ ጨዋታ የቡሩንዲ አቻውን በአጠቃላይ ውጤት ሶስት ለሁለት አሸንፎ በሁለት ሺ አስራ ስድስት ሩዋንዳ ላይ በሚደረገው የቻን አፍሪካ ዋንጫ ማለፉን አረጋግጧል። ባለፈው ሳምንት የቡሩንዲ ብሔራዊ ቡድን ቡጁምቡራ ላይ የኢትዮጵያ ብሔራዊ ቡድንን ሁለት ለባዶ ማሸነፉ ይታወሳል። የኢትዮጵያ ብሔራዊ ቡድን ማን ከማን ያንሳል ብለው በእልህ ተነሳስተው ትናንት አዲስ አበባ ላይ የሳምንቱን ሽንፈታቸውን ገልብጠው ምንም ጎል ሳይገባባቸው በሶስት ለባዶ አወራርደዋል። አሰልጣኝ ዮሐንስ ሳህሌም የድሉ ባለቤቶች ከአሰልጣኞቹም የበለጠ መመስገን ካለባቸው ተጫዋቾቹ መሆናቸውን በትናንትናው የፕሬስ መግለጫ ላይ እንዲህ ተናግረዋል። ከምንም በላይ ሞቲቬት ያደረጋቸው የኢትዮጵያ ሕዝብ ሀገራ ለማወጣት ሲል ያላቸውን ውላላት ማሰብ እንደሚችሉ እንደሚገርባቸውም ስላወቁ ከምንም በላይ ነው የሀገር ፍቅርና ለማሊያ ለባንድራ ያላቸው ፍቅር ነው። እንደዚህ ሚሻ ረጋቸ እና ሙሉ ክሬዲት ለእነሱ ነው መሰጠት ያለበት ለእኔ አይደለም፣ ለአሰልጣኞቹ አይደለም። በስዩም ተስፋ የመጀመሪያው አገናጭ አንድ ለባዶ እረፍት ከወጡ በኋላ ተረፍት መልስ ጋቶ ቺፓኖ በጨዋታና በፍጹም ቅጣት ሁለት ጎል አስቆጥሯል። በሌላ በኩል ደግሞ የኢትዮጵያና የጋና ከሀያ ዓመት በታች ሴቶች ብሔራዊ ቡድን ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉት የመጀመሪያ ጨዋታ ሁለት ለሁለት በአቻ ውጤት ነጥብ ተጋርተዋል። ጥቁር ልዕልት በሚል የሙገሳ ስማቸው የሚታወቁት የጋና ወጣት ብሔራዊ ቡድን የዋዛ አልነበሩም። ገና ጨዋታው ተጀምሮ አምስት ደቂቃ ባልሞላ ጊዜ ነበር ጎል አግብተው የትንንሾቹ ሉሲዎች ቀልብ የገፈፉት። ትንንሾቹ ሉሲዎችም ጨዋታው ቀስ በቀስ ተቆጣጥሮ በልማደኛዋ ጎል አዳኝ ሎዛ አበራ ከርቀት አክርራ የላከችው ኳስ የጎል አግዳሚውን ውስጡን ገጭቶ መስመሩን አልፎ ነጥሮ ወደ ሜዳው ቢመለስም ፈጣኗ የኡጋንዳዊት ዳኛ ጎሉን አጽድቀው አቻ ሆነዋል። በማራኪ ግቦች ተመልካቹን በደስታ ያስጨፈረችው ሎዛ በሶስት ጨዋታ ስድስት ጎል ማስቆጠሯ በኢትዮጵያ ሴቶች ቡድን ውስጥ የተገኘች አስገራሚ ክስተት ሆናለች። ከረፍት መልስ ግን የጋና ድልቶች ጠንከር ብለው ጀምረው በጨዋታም በጥንካሬም በልጠው ታይተዋል። ሁለት ተጫዋቾች ቀይረው በማስገባትም ባደረጉት የማጥቃት ጫና ሁለተኛ ጎል አግብተዋል። በሁለት አቻ ነጥብ ተጋርተው መውጣታቸውም ከሁለት ሳምንት በኋላ ልዕልቶቹ ሉሲዎቹን አክራ ላይ ስለሚያስተናግዱ በሜዳቸውና በደጋፊያቸው ፊት የተሻለ እድል አመቻችተዋል ማለት ይቻላል። አሰልጣኛቸውም በመልሱ ጨዋታ በሜዳችን የተሻለ ምላሽ እንሰጣለን ሲሉ መለስተኛ ዛቻ ተንዝረዋል። በአውሮፓ የውስጥ ሊጎች ከጊዜ አንጻር የተወሰኑ ውጤቶችን ለመጥቀስ ያህል በተወዳጁ እንግሊዝ ፕሪምየር ሊግ አርሴናል ኤቨርተንን፣ ዌስትሃም ዩናይትድ ዌስት ብሮም አልቤንን በተመሳሳይ ሁለት ለአንድ አሸንፈው ግልጽ ቀናቸው። በጉጉት የተጠበቀው የሁለቱ ማንቸስተር ጨዋታ ያለ ጎል በአቻ ተጠናቋል። የማንቸስተር ሲቲና ማንቸስተር ዩናይትድ ግብ ጠባቂዎችም ጎል መሆን የሚችሉ ኳሶችን በማክሸፍ ድንቅ ብቃታቸውን ጎልቶ ታይቷል፣ ተደንቀዋልም። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ ማንቸስተር ሲቲና አርሴናል በጎል ተበላልጠው በእኩል ሀያ ሁለት ነጥብ አንደኛና ሁለተኛ ናቸው። በእኩል ሀያ ነጥብ ደግሞ በጎል ተበላልጠው ሶስተኛና ና አራተኛ የሆኑት ማንቸስተር ዩናይትድና ዌስት ሀም ዩናይትድ ናቸው። በስፔን ላ ሊጋም መሪዎቹ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን በተመሳሳይ ሶስት ለአንድ ሲረቱ ሉዊስ ሱዋሬዝ ለባርሴሎና ሶስቱንም አግብቶ ሃትሪክ አስመዝግቧል። በጉዳት ያልተሰለፈውን የሜሲን ሚና ሱዋሬዝ እና ኔይማር እየተፈራረቁ በመወጣት ላይ ይገኛሉ አትሌቲኮ ማድሪድ ቫሌንሲያን ሁለት ለአንድ ረቷል በደረጃ ሰንጠረዙ ሪያል ማድሪድ እና ባርሴሎና በኩል ሀያ አንድ ነጥብ በጎል ተበላልጠው አንደኛና ሁለተኛ አትሌቲኮ ማድሪድ እና ሴልታ ቪጎ በአስራ ዘጠኝና አስራ ስምንት ነጥብ ሶስተኛና አራተኛ ሆነው ተከታትለዋል ይኸው ነው በእኔ በኩል ያለው ሰለሞን ገዛ ይንጾም መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ አብቃ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ አድማጮች። አሁን የማጠቃለያ ዜና እናሰማለን። የአውሮፓ ህብረት በግሪስና በምስራቅ አውሮፓ ሀገሮች የሚደርሰውን የስደተኞች ብዛት ሸክምን ለማቃለል ሲል በግሪስና በባልካን ሀገሮች ስደተኞቹ በሚጓዙባቸው መስመሮች አንድ መቶ ሺህ የሚሆኑ መቀበያ ማዕከሎች እንደሚመሰረት አስታወቀ። ብራሴልስ ውስጥ ትላንት ከበርካታ የአውሮፓ ሀገሮች መሪዎች ጋር አስቸኳይ ስብሰባ ከተደረገው በኋላ ግሪስ ውስጥ 50 ሺህ በመላ የበልካን ሀገሮች ደግሞ ሌሎች 50 ሺህ ማዕከሎች ለመክፈት እንደወሰነ የአውሮፓ ኮሚሽን ፕሬዚደንት ዣን ኩላር ዣንከር ዛሬ አስታውቀዋል። የአሳማ ስጋን፣ ሶሴጅን፣ ቤከንንና ሀርዶግን የመሳሰሉት አስቀድሞ የተዘጋጁ የስጋ አይነቶችን መመገብ ካንሰር ሊያስከትል እንደሚችል የዓለም የጤና ድርጅት ዳብሊውኤችኦ ገልጿል። በአጠቃላይ ስጋ መብላትም ለካንሰር ሊደርግ እንደሚችል አክሎበታል። ዘገባውን ያወጣው የድርጅቱ ዓለም አቀፍ የጥናት አገልግሎት ሲሆን በስጋና በካንሰር መካከል ስላለው ግንኙነት በተለያዩ አህጉራት ከስምንት መቶ በላይ የሚሆኑ ጥናቶች ካካሄደ በኋላ ነው። ¶¶ የተከበራቸው አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች እዚህ ላይ ተጠናቀዋል። በስቱዲዮ ፕሮግራምን የመራልን ንጉሱ ታምሬ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበተው አዲሱ አበበና አዳነች ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። you man